ፎረን ሰርቪስ ኢንስቲትዩት ምግ ጤና ይስጥልኝ ጌታዬ። ስሜ አበበ ይባላል። ጤና ይስጥልኝ አቶ አበበ፣ ስሜ አለሙ ነው። መልካም አቶ አለሙ፣ ምን ላድርግልዎት? እንደምመለከተው ዕቃዎች ሁሉ በጣም ውድ ይመስሉኛል፣ ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርስዎ የሚፈልጉት ምን አይነት ዕቃ ነው? መዘርዘር ለአዲስ ቤት የሚያስፈልጉ ብዙ እቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዘርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን እቃ ለወቀውና ስለ ዋጋውና ስለ አይነቱ እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን እቃዎች ነው። ፍራሽ፣ ትራስ፣ የቤተሰብ አልጋ ከነ ፍራሹና ከነ ትራሱ፣ ሁለት ትንንሽ አልጋዎች ከነ ፍራሻቸውና ከነ ትራሳቸው፣ አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር ፎቴ፣ አራት ፎቴዎች፣ ጌጥ መብራት፣ ጌጥ ያላቸው የጠረጴዛ መብራቶች። መልካም። መጀመሪያ አልጋዎቹን ላሳየዎት። ተረኮሰ መተርኮስ ይተረኩሳል። የስጃራ መተርኮሻ። እሺ፣ እንዲሁም አራት የስጃራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልግዎት አይቀሩም። የሆነው ሆኖ በእኔ ሱቅ ውስጥ አይገኙም፣ ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል። ፍሎንን ጤናች ጥልኝ ጌታዬ። ስሜ አበበ ይባላል። ጤናሽ ጥልኝ አቶ አበበ። ስሜ አለሙ ነው። መልካም አቶ አለሙ፣ ምን ላድርግ ለዎት? እንደምመለከተው እቃዎች ሁሉ በጣም ውድ ይመስሉኛል። ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርስዎ የሚፈልጉት ምን አይነት ዕቃ ነው? ለአዲስ ቤት የሚያስፈልጉ ብዙ ዕቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዘርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን ዕቃ ለወቀውና ስለ ዋጋውና ስለ አይነቱ እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን ዕቃዎች ነው። የቤተሰብ አልጋ ከነፍራሹና ከነትራሱ፣ ሁለት ትንንሽ አልጋዎች ከነፍራሻቸውና ከነትራሳቸው፣ አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር፣ አራት ፎቴዎች፣ ጌጥ ያላቸው የጠረጴዛ መብራቶች መልካም መጀመሪያ አልጋዎቹን ላሳየዎት። እሺ፣ እንዲሁም አራት የስጃራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልግዎት አይቀሩም። የሆነ ሆኖ በእኔ ሱቅ ውስጥ አይገኝም። ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል። ጤና ይስጥልኝ ጌታዬ፣ ስሜ አበበ ይባላል። ጤና ይስጥልኝ አቶ አበበ፣ ስሜ አለሙ ነው። መልካም አቶ ዓለሙ ምን ላድርግለዎት? እንደምመለከተው ዕቃዎችዎ ሁሉ በጣም ውድ ይመስሉኛል፣ ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርስዎ የሚፈልጉት ምን አይነት እቃ ነው? ለአዲስ ቤት የሚያስፈልጉ ብዙ እቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዝርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን ዕቃ ለወቀውና ስለ ዋጋውና ስለ አይነቱ እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን ዕቃዎች ነው። የቤተሰብ አልጋ ከነፍራሹና ከነትራሱ፣ ሁለት ትንሽ አልጋዎች ከነፍራሻቸውና ከነትራሳቸው አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር፣ አራት ፎቴዎች፣ ጌጥ ያላቸው የጠረጴዛ መብራቶች። መልካም፣ መጀመሪያ አልጋዎቹን ላሳየዎት። እሺ፣ እንዲሁም አራት የሲጃራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልጎዎት አይቀሩም። የሆነው ሆኖ እኔ ሱቅ ውስጥ አይገኝም፣ ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል።